ሰላም እንዴት ዋላችሁ? ከዛሬው ዜና ጋር እኔ በሰማ አብደላ። ከሱሲዲ አይዋ የሱላን ደብራጃ ጤና ጥበቃ ክፍል አርብ ከኮቪድ 19 ጋር በተያያዘ ሌላ ሞት በውድበሪ ኳኔ ተቅላላ 26 ሰዎች መሞታቸው ዘግበዋል። ይህ በሱሲዲ ከተማ ውስጥ የሞቱት ቁጥር ወደ 41 ከፍ ብሏል። ከ2400 በላይ ለሆኑ አንታዊ ተጠቂዎች በተጨማሪ በውድበሪ ኳኔ ተጨማሪ 43 ተጠቂዎች መኖሯቸው የዲስትሪክት ጤና ክፍል አረጋግጠዋል። የዳኩታ ኳን የጤና ባለስልጣናት በድምር 1600 ያህል የሚሆኑ ስድስት አዳዲስ ጉዳዮች ሪፖርት አድርጓል። ላለፋት ሁለት ቀናት በዳኩታ ኳን የተዘገበ ምንም አዲስ ሞት የለም። በዛሬው ከሰዓት በኋላ በዜና ኮንፈረንስ ላይ ሶላን ጤና በበኩላቸው የበሽታ ትክክለኛ ምርመራ የሚያደርጉት ሰዎች ቁጥር በወደወሪ ኳኒ ውስጥ እየቀነሰ መምጣቱን ተናግሯል። ሆኖም ቁጥጥሮቹ በቅርብ በተወሰነ የንግድ ስራዎች ላይ የተጣሉ እገዳዎች ያንጸባርቃል ማለት አይደለም። ዛሬ በሱስሪ ከተማ ውስጥ ለሙከራ ዊዋ ጣቢያ የመጨረሻ ቀን ነው። አሁን ወደ ሱስሪ እየተንቀሳቀሰ ነው። ሆኖም በምርመራ ማህበረሰብ ጤና ማዕከል በኩል ይቀጥላል። የስቴቱ ከተማ ሙከራ ዊዋ ጣቢያ መዘጋት ላይ የስቴቱ ተወካይ ክሪስ ሃል መግለጫ አውጥተዋል። በሱሲዲ ከተማ ህግ አውጪ ገዢዎች በአየዋ ጣቢያና ለምን እንደሚዘጋ ማወቅ አለመቻሉን ተናግሯል። አዳራሽ ኪም ራንዶስ በህብረተሰብ ውስጥ የተከሰተው ወረርሽኝ አደጋ ችላ ብለዋል እና በአካባቢው ህዝብ ጤና ጥረቶች ላይ ያደረጉት ሙከራ አይጨምርም ብለዋል። በተከናወነው የፈተና ቁጥር እና ወጪ ግልጽነት መኖር አለበትም ብለዋል። በሱዳን ደረጃ ጤና ውስጥ በውድበሪ ካውንቲ ውስጥ ባለፈው የሙከራ ደረጃ ተረግተዋል። ይህ በእንዲህ እንዳለ ምህረት እና የተባበሩ መንግስት ጤና ለዘጠና ኮቪድ አስራ ዘጠኝ ህመምተኞች እንክብካቤ እያደረጉ መሆኑን ገልጸዋል። ይህ ከቀን ከበቀን በዘጠኝ የጠጥፍ እየጨመረ ነው። በቫይረስ ስርጭት ለመግታት የሚያደርገው ኢኮኖሚ ወጪ የሚያንጸባርቅ የዋ ስራ አጥነት መጠን ሚያዚያ በአስር ነጥብ ሁለት በመቶ አድገዋል። የአይዋ ሰራተኛ ለማት አርብ የአይዋ ስርዓት ጥነት በመጋባት ወር በመጋቢት ወር ወደ 3.3 መቶ ከፍ ብሏል። ከዚያም በአፕሪል ውስጥ በሶስት እጥፍ አድርጓል። ከአንድ አመት በፊት በአይዋ ውስጥ የነበረው የስርዓት ጥነት መጠን 2.7 ነበር። በሚያዚያ ወር ብሔራዊ የስርዓት ጥነት መጠን 14.7 ነበር። ይህ በእንዲህ እንዳለ በንብራስካ ውስጥ የስርዓት ጥነት መጠን በአፕሪል 8.3 ነበር። በአገሪቱ ውስጥ ዝቅነ ሶስተኛ ላይን ያለው አመሰግናለሁ።